የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ መጋቢት 24 2012 ዓ ም ምሽት ፕሮግራማችንን ጀምረናል። ይሄ እንደዚህ አይነት ነገር ማሰብ ትንሽ አስቸግራል። የሁሉም ሰው አገራዊ ግዴታ ነው ብለን ስላሰብን ነው የጀመርነው። እኛም ለራሳችን እኛ ብቻ ሳይሆኑም ላይ ከሀገር ውስጥ ከሀገር ውጭ በሚገርመው ኮላቦሬሽን ከመንግስትም ባለ በጣም ልዩ ድጋፍና አብሮነት እንግዲህ ወደ መሬት መውረድ ችሏል ማለት ነው። ከአንድ ሺህ በላይ በቴክኖሎጂ ቀመስ ሙያዎች ላይ የተሰማሩ ኢትዮጵያውያን እና ትውልደ ኢትዮጵያ ስላቋቋሙት የኮቪድ-19 ምላሽ ግብረ ኃይል ሁኔታ ቆየት ብለው ይነግሩናል። ታዳምጡታላችሁ። አድማጮች እንደ ሰሞኑ ሁሉ የኮሮና ቫይረስ ስርጭትን ለመግታት ፕሮግራማችንን እያሰናዳን የምንገኘው ከመኖሪያ ቤታችን ነው። የዕለቱን ፕሮግራም በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብረናችሁ ነን። ብዙ ዝግጅቶች ስለሚኖሩን አብራችሁን ቆዩ። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ። አመሰግናለሁ ጽዮን። በኢትዮጵያ 28 ሚሊዮን ዜጎች በኮሮና ቫይረስ ሊጠቁ እንደሚችሉ ተገለጸ። አብዛኞቹ የምስራቅ አፍሪካ ሀገራት እስካሁን በኮሮና ቫይረስ የከፋ ጉዳት ባይደርስባቸውም የኢትዮጵያ የጤና ባለስልጣናት ግን ወረርሽኙ ሊያስከትለው ለሚችለው የከፋ ጉዳት ዝግጅት እያደረጉ እንደሆነ ታውቋል። የኢትዮጵያ የጤና ጥበቃ ሚኒስቴር ባዘጋጀው የከፋ ጉዳት ማሳያ ትንበያ ላይ እንደተገለጸው በቀጣዮቹ ሳምንታት ቫይረሱ በማህበረሰቡ በመስፋፋት ከፍተኛ ቁጥር ያለውን ነዋሪ እንደሚያጠቃ ያሳየ ሲሆን በአጠቃላይ እስከ 28 ሚሊዮን ዜጎችን እንደሚያጠቃም ተገምቷል። የኢትዮጵያ መንግስት በቀጣዮቹ አራት ሳምንታት ውስጥ እስከ 9700 የሚደርሱ ሰዎች አስቸኳይ የጤና ክትትል እንደሚያስፈልጋቸው በመገመት ዝግጅት ማድረጉን ገልጿል። እምበያው ሁሉም ኢትዮጵያውያን ማህበራዊ መራራቅን በአግባቡ ቢተገብሩም እንኳን በኮሮና ቫይረስ በጽኑ የሚታመሙ ዜጎች ብዛት እስከ 30 ሺህ እንደሚደርስም ያሳያል። የጤና ጥበቃ ሚኒስቴሯ የመረጃውን ትክክለኛነት ለአሜሪካ ድምፅ ያረጋገጡ ሲሆን መንግስት የተወሰኑ ማስተካከያዎችን እያደረገ እንደሆነም ገልጸዋል። አያይዘውም የጽኑ ሕሙማን ለይቶ ማከሚያ እጥረት እንዳለባቸውና ይህም በሽታውን ለመቋቋም የሚደረገውን ትግል አዳጋች እንደሚያደርገውም ጠቁመዋል። ዘገባውን ከአዲስ አበባ ያደረሰን የአሜሪካ ድምፁ ሳይመን ማርክስ ነው። የቤንሻንጉል ጉምዝና ጋምቤላ ክልሎች የኮሮና ቫይረስ ወረርሽኝን ለመከላከል የተለያዩ ውሳኔዎችን ማሳለፋቸውን አስታወቁ። የቤንሻንጉል ጉምዝ ክልል መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መለሰ በየነ ክልሉ ከሱዳን ጋራ ድንበር የሚጋራ በመሆኑ የሰዎች ዝውውርን ለመከታተል በመውጫ ና መግቢያ በሮች ላይ ገደብ ጥሏል ብለዋል። የጋምቤላ ክልል ፕሬስ ሴክሬተሪያት ጽፈት ቤት በበኩሉ በክልሉ ከፍተኛ ቁጥር ያለው ስደተኛ መገኘቱን ጠቅሶ ከአካባቢው ማህበረሰብ ጋር ተቀላቅለው የሚኖሩ በመሆናቸው የፌዴራል መንግስት ከስደተኞች አስተዳደር ህግ አንጻር ለስጋቱ መፍትሄ የሚሆን ውሳኔ እንዲሰጥ ተገቢውን መረጃ ለመለዋወጥ መወሰኑን ገልጿል። ዘገባውን ያደረሰን ናኮር መልካ ነው። የፌዴራል ጠቅላይ አቃቤ ህግ የኮሮና ቫይረስ ስርጭትን ለመከላከል በሚል ለተጨማሪ 1559 ታራሚዎች ይቅርታ ማድረጉን አስታወቀ። ፌዴራል ጠቅላይ አቃቤ ህግ ቃል አቀባይ አቶ ዝናቡቱኑ እንደገለጹት ይቅርታ የተደረገላቸው ታራሚዎች በፖሊስ ጣቢያ የነበሩ በማረሚያ ቤት ውስጥ መረጃቸው ወቅቱ ለውሳኔ በሚመች ሁኔታ ተጣርቶ ያልቀረበና እንዲሁም የፌዴራል ታራሚዎች ሆኖ በየክልሉ የነበሩ ታራሚዎች ናቸው ብለዋል። ለ1559 ታራሚዎች ይቅርታ የተደረገውም የይቅርታ ቦርዱ ማረሚያ ቤት አጣርቶ ባቀረበ መረጃ መሰረት ለኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ በማቅረብ የተላለፈ የይቅርታ ውሳኔ መሆኑን አስታውቀዋል። ዜናውን ያደረሰችን ፀሐይ ዳምጠው ናት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኮሮና ቫይረስ በከፍተኛ ሁኔታ በተጠቁ ከተሞች መካከል ያሉ የአውሮፕላን በረራዎችን ሊያግዱ እንደሚችሉ በትላንትናው ዕለት በነበራቸው መደበኛ ጋዜጣዊ መግለጫ ላይ አስታውቋል። በአሜሪካም በባለሙያዎች እየተሞከሩ ያሉት ማህበራዊ መራራቅና እጅ መታጠብ ሙሉ ለሙሉ በተግባር ላይ ቢውል እንኳን ሩብ ሚሊዮን የሚጠጋ የአሜሪካ ሕዝብ በቫይረሱ ሳቢያ ለሕልፈት እንደሚጋለጡ መረጃዎች ያሳያሉ። እስከ ትላንት ረቡ ዕለት በሀገሪቱ 215000 ሰዎች ቫይረሱ እንዳለባቸው የተረጋገጠ ሲሆን የሟቾቹ ቁጥርም ከ5000 ማለፉ ታውቋል። ኒውዮርክ ሀገረ ገዢ የሆኑት አንድሩ ኮሞ በ24 ሰዓት ውስጥ ብቻ 391 ሰዎች በግዛቲቱ እንደሞቱ በትላንትና ዕለት አስታውቋል። እንደ ጌትስ ፋውንዴሽን ትንበያ በኒውዮርክ ጠቅላላ የሟቾች ቁጥር 16 ሺህ እንደሚደርስ የሚጠበቅ ሲሆን በጠቅላላው በአሜሪካ ደግሞ 93 ሺህ ሰዎች ለህልፈት እንደሚደረጉ ይታሰባል። የኒውዮርክ አገረ ገዥ እንዳሉት ከምንም በላይ ያስቸገራቸው ሰዎች የማህበራዊ መራራቅን ተግባራዊ ለማድረግ ፈቃደኛ አለመሆናቸው መሆኑን ተናግረዋል። ፕሬዚዳንት ዶናልድ ትራምፕም በመግለጫቸው እንዳሉት የብሔራዊ የመጠባበቂያ የህክምና ቁሳቁሶች በእጅጉ እየተመናመኑ እንዳሉ አስታውቀዋል። አክለውም በሽታውን ከዚህ ቀደም ከጉንፋን ጋር ያወዳደሩት እንደነበረና አሁን አሁን ግን አትኩሮታቸውን ለኮሮና ቫይረስ እንደሰጡም ገልጸዋል። አድማጮች፣ ለሰዓቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሬ የጋቢና ፕሮግራሞች ጋር አብራችሁ ቆዩ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናዎቹ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ጽዮን ግርማ በመስተንግዶ አብሬያችሁ አለሁ። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ኢትዮጵያውያን ኮቪድ-19 ወይም ኮሮና ቫይረስ ከደቅ ነው አደጋ ለመታደግ በርካታ በጎ ፈቃደኞች በተለያዩ ዘርፎች እየተንቀሳቀሱ ይገኛሉ። ከእነዚህ መካከል አንዱ ከአንድ ሺህ በላይ በቴክኖሎጂ ቀመስ ሙያዎች ላይ የተሰማሩ ኢትዮጵያዊና ትውልደ ኢትዮጵያውያን ባለሙያዎች ያቋቋሙት የኢትዮጵያ ኮቪድ-19 ምላሽ ግብረ ኃይል ነው። ግብረ ኃይሉ በሽታውን የሚመለከቱ መረጃ ስርጭቶችን የሚያግዙ መርሃ ግብሮችን በዋነኛነት ይገነባል። ከሁለት አባላቱ ጋር የተደረገውን ውይይት በመቀጠል እናስደምጣችኋለን። ውይይቱን የመራው ሀብታሙ ስዩም ነው። እንግዶቻችን አስቀድመው ራሳቸውን ያስተዋውቃሉ። ሚካኤል እንዳለባላለው ዋሽንግተን ዲሲ ውስጥ ነው የምኖረው የሶፍትዌር ዲቨሎፐር ነኝ እና ሁለት ድርጅቶች አሉን። አንደኛው ብሌን ኮርፕ፣ ሌላኛው ደግሞ ማክሰት የሚባል የስታርታፕ የቴክኖሎጂ ስታርታፕ አለን። ሳምሶን ስማይል እባላለሁኝ ከአገልግል ቴክኖሎጂስ በመላ ዓለም ውስጥ የሚኖሩ ባለሙያዎች እናንተን ተቀላቅለዋችኋል። አሁን ራሱ የምታናገሩኝ ሁለቱ እንግዶቼ አንደኛው ማይክ ከዩናይትድ ስቴትስ እንዲሁም ሳምሶን ከኢትዮጵያ ናችሁ። ይህንን ቅንጅት ለመፍጠር የሄዳችሁበት መንገድ ምን ይመስላል የሚለውን እስቲ ሳምሶን ጋራ ያ እንግዲህ እነዚህ ኢኒሽቲቭዎች በተለያየ ልኩ ዘ ሞመንት ስፔሻሊ ኮቪድ ወደ ኢትዮጵያ እንደገባ ስንሰማ፣ በተለያዩ ቦታዎች ላይ እንዴት ነው ለዚህ ነገር ምላሽ መስጠት የምንችለው የሚለውን ሀሳብ አይ ቲንክ በተለያዩ ቦታዎች ይሄ ልብ ያላቸው ሰዎች ኦልሬዲ ማሰብ ጀምረናል ብዬ አስባለሁ። ለምሳሌ ከነማየ ጋርም እየተገናኘ ነው ኦልሬዲ እኛም እዚህ እንደ Thank uh, communication As, like we heard and, and mic already, like Twitter, like call technology. still call respond invitation and we joined Minister uh, ላይ እንዴት ነው የቴክኖሎጂ ባለሙያዎችን አንድ ላይ አድርገን ለዚህ ሪስፖንስ መስጠት የምንችለው የሚለው ኮል ወጥቶ ነበረ። በዚህ ኦልሬዲ ደሴም ህርት ነው የተለያዩ ቦታዎች ላይ ይዘን የተነሳ ነው። እነዚህን ኢፈርቶችን እነዚህን ሪሶርሶችን አንድ ላይ አድርገን ብናመጣ በተሻለ መልኩ ለሀገራችን ሪስፖንድ ማድረግ እንችላለን ብለን በማሰብ almost within few minutes, uh, been a በነበረ ዲስከሽን በተለያየ ቦታ የጀመርናቸው ኢኒሺቲቮችን አንድ ቻናል ላይ አስገብተን ዊ ስታርትድ ኢምፕሊመንቲንግ ማለት ነው። የትብብር ጥሪውን ያቀረብከው አንተ ነበርክ በትዊተር ላይ ምላሹ ምን ይመስላል? ኤስ ምን ትርጉም ሰጠ? እኔ ምንም ነገር ብዙ ያሰብኩት ነገር አልነበረ። እውነት ለመናገር ግን ትዊት ላይ ስናደርግ ምንድን ነው ፋይንድ አውት ያደረግነው ብዙ ሰዎች ለካስ ተመሳሳይ ሀሳብ ያላቸውም አሉ። ሳምሶን ልክ ሜንሽን እንዳደርገው ከተወሰነ እኔ ትዊቱን ከመላኬ በፊት የተወሰነ ቀን በፊት ፕራይም ሚኒስተር ኦፊስ ውስጥ ኦሬዲ ኢኒሽቲቭ ተጀምሮ ነበረ። እራሱ መሬት ላይ ሳምሶን ነበሩ ሄደው ከሚኒስትር ኦፍ ሄልት ጋር አብረው መስራት እየሞከሩ የነበረው እኛ ደግሞ በዚህ በኩል ስናደርግ ደግሞ የመጀመሪያው ሀያ አራት ሰዓት ውስጥ ነው ባት ሶስት መቶ ሰው ቮለንቲር አደረገ። ገና አሁን ከጀመር እንግዲህ አንድ አስረ ቀናችን ነው። በአስር ቀን እንግዲህ አንድ ሺህ አንድ መቶ ሰው ኦልሬዲ ቮለንቲር ሊያደርገ ይሄ እንደዚህ አይነት ነገር ማሰብ ትንሽ ያስቸግራል። ነው ፕላን አድርገን ነው አይደለም። ስ የሁሉም ሰው ሀገራዊ ግዴታ ነው ብለን ስላሰብን ነው የጀመርነው። እኛም ለራሳችን እውነት ለመናገር እኛም እኔ በበኩሌ ስለ ራሴ ባወራ ይሄን ነገር የጀመርኩት ለራሴ ብዬ ነው። የሀገሬ ህዝብ፣ አያቴ አለች፣ አጎቶች አሉ፣ የሚሶች አሉ፣ የአክስቶች እነሱን ሴቭ ለማድረግ ነው። በቃ ሌላ ምንም ነገር የለውም። አለ ይሄ ቬሪ ፐርሰናል ጀርኒ እና በማቀው መሞከር አለብን ከሚለው ነው እና ምንድነው ፋይንድ አውት ግን ያደረኩት እነዚህ ሁሉ ሰዎች ሲመጡ ሳምሶንን ስናወራው ምናምን በቃ ሁሉ ሰው ለካስ አንድ አይነት ነው አስተሳሰቡ ነው። ህዝቤን ማዳን አለብኝ በምችለው ነገር በማቀው ነገር መሞከር አለብኝ። እና እነዚህ ደግሞ ነገሮች ነው። ይሄ ነገር መታየት አለበት። በጣም አስቸጋሪ ጊዜ ሊሆን እንደሚችል መታሰብ አለበት። በስነስርዓት እና እንደዚህ አይነት ወሳኝ የሆኑ ቁልፍ ቁልፍ መረጃ ማግኛት ቴክኖሎጂዎች ለውጥ ሊያመጡ ይችላሉ። ምን ያህል ለውጥ እንዲያመጡ ሁሉ አንዳንድ ጊዜ በደንብ ማሰብ አይቻልም። ስለዚህ እኛ ፎከስ አድርገን የምንችለውን ነገር ድልቨር እያደረግን በምንችለው ቴክኖሎጂ፣ በምንችለው እውቀት፣ በምንችለው ትሬኒንግ የምንችለውን ያህል መግፋት ከቻልን ሁሉ ሰው ከተረባረበ በሚችልበት ቦታ የተወሰነ ቦታ እናደርሳለን ብለን ስላሰብ ነው። ግን ማንም ሰው የዛሬ አስር ቀን አንድ ሺህ አንድ መቶ ሰው ሸዋፕ ያደርጋል ለመርዳት ብለህ ብትነግረኝ እየዋሸኸኝ ነው የምልህ ሳምሶን። ይህንን ጥያቄ ወደ አንተ አመጣውና፣ አብረህ ደግሞ በአሁኑ ሰዓት አንተ ኢትዮጵያ ውስጥ ነው የምትገኘው። በኢትዮጵያ ውስጥ ለሚኖሩ ህዝቦች የእናንተ ድርጊት የእናንተ እንቅስቃሴ ምን የተለየ ትርጉም አለው? በእርግጥስ የምትሰሩት ስራ ምንድን ነው ብለው የሚጠይቅ ሰው ምንድን ነው በዝርዝር ለመስራት የሞከራቸው ያሏቸቸው ስራዎች ይዘት ምን ይመስላል የሚለውንም ማስቀኝም ያ አይ ቲንክ ብዙ ጊዜ ላይክ የተለያዩ ፕሮብሌሞች ሲያጋጥሙን አይቲንክ በተለያዩ አፍሪካ ሀገሮችም የተለመደው ላይክ የተለያዩ ነጮችን ላይክ ይሄ ዊ ሉክ ፎር ሰምባዲ ኤልስ መፍትሄ እንዲሰጠን እና ይሄ ትልቅ ሚኒንግ አለው ብዬ አስባለሁ። አድዋችን ነው ብለን ይህንን ፋይት ላይ እንደ ኢትዮጵያዊ እኛው ኢትዮጵያውያን ለሀገራችን ላይ ለመጣው ቻሌንጅ ራሳችን ለመመለስ የሄድንበት ጆርኒ አይ ቲንክ ብዙ ሚኒንግ አለው ብዬ አስባለሁ እና ላይክ ሪጋርድለስ ኦፍ አውር ሬስ ላይክ ከየትኛውም ዘር እንምጣ ከየትኛውም ሃይማኖት እንምጣ አንድ ላይ ሆነን ለሀገራችን ምላሽ የሰጠንበት መንገድ ውስጥ ኦረዲ ወንድም አግኝቻለሁ። እኔ በዚህ ውስጥ በጣም የሚገራርሙ ላይክ ረጅም ርቀት አብረን መሄድ የምንችላቸው ሰዎች ጋር መታወቅ አብረን መስራት እንደቻልንበት በደንብ አይቻለሁ ብዬ አስባለሁ እና ይሄ ምናልባት ከቴክኖሎጂ ፐርስፔክቲቭ ምን እየሰራን እንዳለ አንዳንድ ነገሮችን ማንሳት እንችላለን፣ ግን ከዛ ባሻገር በየትኛውም በኩል እነዚህ ኤፈርቶች እኛው እራሳችን አገራችን ላይ ላለው ችግር፣ አገራችን ላይ ለመጣብን ችግር እኛው ኢትዮጵያውያን ኢትዮጵያዊነታችንን ይዘን አንድ ሆነን አክት ካደረግን መፍትሄኛ እጅ እንዳለ ያለምንም ጥርጥር ማየት እንችላለን ብዬ አስባለ። ምክንያቱም ለምሳሌ ኢትዮጵያ ውስጥ ከረንትሊ ላለው ለኮቪድ ለሚያስፈልገውን የቴክኖሎጂ ፋሲሊቲ በእርግጠኝነት ከየትኛውም ሀገር ብናመጣ ያ እንደማይሆነን ማረጋገጥ ላይ በእርግጠኝነት መናገር እችላለሁ። አሁን ግን እኛ ከዚሁ ሆነን ላይክ በኢትዮጵያውያን ማይንድሴት በኢትዮጵያውያን ባለሙያዎች የተሰራው ቴክኖሎጂ ግን ለሀገራችን መፍትሄ እንደሚሆን ምንም ጥርጥር የለኝም እና ምንድን ነው እየተሰራው ብለን ምንጠይቅ በጣም በቀላሉ ሰዎች ራሳቸውን ሪፖርት ከሚያደርጉበት፣ በስልክ እየደወሉ ሪፖርት ከሚያደርጉበት፣ በቴክስት፣ በቴሌግራም፣ በዋትሳፕ እየጻፉ ሪፖርት ከሚያደርጉበት ጀምሮ በጣም በቀላሉ ሪፖርቱን አናላይዝ የሚያደርገው ሩመሩን አናላይዝ የሚያደርገው ቲም አናላይዝ አድርጎ በጣም በቀላሉ ባለሙያዎችን ልኮ እነዚህን ኬዞችን ቶሎ አይደንቲፋይ በማድረግ ከመስፋፋቱ በፊት ኮንቴን ለማድረግ የሚረዳ ሶሉሽንን ነው እንግዲህ ተባብረን እየሰራን ያለ ነው። በዚህም ውስጥ እኛ ብቻ ሳንሆን ላይ ከሀገር ውስጥ ከሀገር ውጭ በሚገርመው ኮላቦሬሽን ከመንግስትን ባለ በጣም ልዩ ድጋፍና አብሮነት እንግዲህ ወደ መሬት መውረድ ችሏል ማለት ነው። አድማጮች ውይይቱ አልተጠናቀቀም። በተጨማሪም ደግሞ በስካይፕ ይህንን ውይይት አስተናድተናል እና በድረገጻችን ላይ ፌስቡካችን ላይ ከገባችሁ ታገኙታላችሁ። ዝግጅታችን ይቀጥላል። የኮሮና ቫይረስ የተገኘባት የቻይና ውሃን ከተማ ላለፉት ዘጠና ቀናት ከዓለም ተገላ ቆይታለች። የቫይረሱ ምንነት ባልታወቀበት ሰዓት በዛ ይኖሩ የነበሩ 300 ኢትዮጵያውያን ተማሪዎች በጭንቀት ውስጥ ሆነው ከሀገር አውጡን ሲሉ ጥሪ ሲያደርጉ እንደነበር የሚታወስ ነው። በቀጣዩ ሳምንትም ውሃን ከተማ ለእንቅስቃሴ ክፍት ትሆናለች። በዛ የሚኖሩ ኢትዮጵያውያንና ተማሪዎች በኢትዮጵያ ለሚደረገው የኮቪድ-19 መከላከያ ድጋፍ ለማድረግ 191,389 የቻይና የን ማለትም 894914 የኢትዮጵያ ብር አሰባስበዋል። ተማሪዎቹ ያለፉት ዘጠና ቀናት እንዴት እንዳሳለፉና አሁን ላይ እያደረጉ ስላለው እንቅስቃሴ ኤደን ገረመው ከፊደል አበራና ከመስከረም ተሾመ ጋር ቆይታ አድርጋ ተከታዩን አሰናድታለች። ላለፉት ዘጠና ቀናት ከዓለም ተገለላ ቆይታለች። በቻይና ውቻንግ ዩኒቨርሲቲ የሲቪል ኢንጂነሪንግ ተማሪ የሆነው ፊደል አበራ በድንገት በመምህራቸው አማካኝነት ስለ ቫይረሱ ሲነገራቸው የነበራቸውን ድንጋጤ ያስታውሳል። እኛም መጀመሪያ አካባቢ ላይ በጣም የተጋፈጥ ነው፣ ስነ ልቦና ጫና ነው ማለት። ልክ እንደጀመረ ስለ ቫይረስ ብዙም አይታወቅም ነበረ። ወዲያው ነበረ ትምህርት ቤት ሊኑ ማለት ነው የነገረን እና እንደ መንቀሳቀስ ታቆማላችሁ ከዛሬ ጀምሮ እና በጣም ድንጋጤ ነበረ ከዛ በኋላ ኦልሬዲ ተቆለፈብን። መውጣት አንችልም፣ መግባት አንችልም። ምግብ ከውጭ የሚመጣበት መንገድ የትምህርት ቤቱ አስተዳደሮች ወሰኑ እና ኢቫኩዌሽን ምናምን ጠይቀን ነበረ መንግስት በተደጋጋሚ እና ያ ሳይሆን ቀርቷል። በጣም የሚከብደው ትንሽ በስነ ልቦና አንፃር ነው። ማለትም በቃ ይቆለፈብሻል። ቤት ውስጥ ብቻሽን ነሽ ያለሽው እና ወደ ውጭ ወጥተሽ ምንም አይነት ነገር ማከናወን አንትቺም እና ደግሞ በዛ ላይ ቫይረሱ ከመቼው መቼው የያዘኝ የሚል ስጋት ጭምር ማለት ነው። እነዚህ እነዚህ ነገር ስለማምሮ ያኔ እንደቆመ መች ተይዘን ይሆን አልተያዝን የሚሆን የሚለው ነገር በጣም ተጽዕኖ አለው እና ይህንን ነገር እንግዲህ ለመወጣት እኔና የጓደኞቼ ልምድ ማለት ነው ቪዲዮ ኮል ከጓደኞቼ ጋር ሆነን ያው እንደዋወላለን፣ እንጫወታለን በቃ እና ስፖርት እንሰራለን፣ መጽሐፍቶችን እናነባለን እና ትምህርት ቤቱም ይነግረናል ምን ምን ማድረግ እንዳለብን በአወንታዊ የሆነ አእምሯችንን እንዳዳብር ለስነ ልቦናችን የሚገነባልን ነገር እንደዚህ መልክቶች ይልኩልን ነበረ። እና በዚህ አይነት ሁኔታ ነው ትንሽ የተጋፈጥነው ማለት ይችላሉ። አሁን ላይ ቫይረሱ ኦልሞስት እየተቆጣጠሩ ስለሆነ ስድስት ቀን በኋላ ምናምን እንደዛ ሎክዳውኑ ይነሳና ወደ ውጭ ማውጣት እንችላለን። የሰው ልጅ ደግሞ በቃ የሆነ መንቀሳቀስ ይፈልጋል፣ አዳዲስ ነገሮችን ማየት ይፈልጋል። ውጭ ወጣን፣ አየር መውሰድ በጣም እንድንጓጓ አድርጎናል። ዓለም ሁሉ ስለ ኮቪድ አስራ ዘጠኝ ባላወቀበት ሰዓት በዚያ የነበሩትና ያንን ከባድ ወቅት ያሳለፉት ተማሪዎች አሁን ላይ ደግሞ ኢትዮጵያ ውስጥ ያለው የጤና ሁኔታ እንደሚያሳስባቸው ይናገራሉ። ከዚህም በመነሳት በውሃን የሚኖሩ ተማሪዎችና ኢትዮጵያውያን ግለሰቦች በሁለት ዙር የሚካሄድ የገቢ ማሰባሰቢያ ለማድረግ የወሰኑ ሲሆን በመጀመሪያው ዙሩን 191389 የቻይና የን ወይም 895 ሺህ ብር የሚጠጋ የኢትዮጵያ ብር አሰባስበዋል። ውሃን የምንገኝ ተማሪዎች ህብረት አለን። በዛ ተማሪዎች ህብረት አነሳሽነት እና በተማሪዎች መልካም ፈቃድ ማለት ነው። ኢትዮጵያ ውስጥ ነገር ከተከሰተ በኋላ ትንሽ የሚያስደነግጠናል። ምክንያቱም ያው እዚህ እንደዚህ ያደጉ ሀገራቶች ኢኮኖሚያቸውን እንኳን እንደዚህ ያናጋ ነገር አገራችን ከሄደም ችግር ሊፈጥር እንደሚችል ተገንዝበን እና ትንሽ የራሳችን መንግስትም አንዳንድ እንደዚህ ኢኒሽቲቮች እንትን ብሎ ከባለሀብቶች ከተለያዩ ወገኖች እንደዚህ እርዳታ እያሰባሰበ እንደሆነ እኛም ያንን አይተን እኛም የራሳችን ነገር ማድረግ አለብን ብለን በመልካም ፈቃደኝነት እርዳታ አድርገናል። ማለት ተማሪው በሚፈልገው መጠን እርዳታ እንዲያደርግ ተጠይቆ የመጀመሪያው ዙር ኦርሞስ ከተማሪዎች ተሰብስቦ ተልኳል። በኋላ ሁለተኛው ዙር አሁን ደግሞ በቅርቡ እንደዚህ ብር ሰብስበን እንልካለን። በቫይረሱ አማካኝነት በተፈጠረ ከፍተኛ ጭንቀት እቤት ውስጥ እሳት አደጋ እስከ መፍጠር እንዳደረሳት የምትናገረው ደግሞ ከሁለት ልጆቿ ጋር በውሃን ትምህርቷን እየገፋቸው ያለችው መስከረም ተሾመ ናት። በዚህ ወቅት የእጅም ሆነ አካላዊ ንጽህናን መጠበቅ መሰረታዊ መሆኑን ገልጻ ኢትዮጵያ ውስጥም የውሃ አገልግሎት ላይ ሊሰራበት ይገባል ትላለች። ገና በሽታው አስከፊነቱ እየተነገረ ባለበት ሰሞን ላይ ገና ሁለት መቶ ሶስት መቶ መሞት ሲጀምር ጎረቤት ሲያስነጥስ አደረና በማግስቱ በጣም ፓኒክ ሆኜ ኬሚካል የረጫሁት ቤቴ አጠቃላይ ላይ እና ኤሌክትሪክ ላይ ሁሉ ረጥቼ በቃ ቤቱን ሁሉ ላቃጥለው ማለት በጣም ከጭንቀት የተነሳ በኋላ ላይ ሰዎቹ ዮች ተረዱኝ። ወዲያውኑ ኤሌክትሪክ አጥፍተው ጠራርገን እስከዚህ ድረስ ነው ፓኒክ የሆንኩት። በኋላ ላይ ግን ያው መደረግ ያለባቸውን ጥንቃቄዎች ሁሉ አደረግን። በቃ አልወጣንም። ያለችን ነገር ደረቅ ብዙም በውሃ ብቻ ቀቅለን የበላንበት ጊዜ አለ። ምክንያቱም ለመውጣት ካለን ስጋት አንጻር ማለት ነው እና ግን ያ ጊዜ አለፈ። አሁን እግዚአብሔር መጀመሪያ ፓኒክ አለመሆን ነው። ከመጣም ነው ትጋር ተጫል የመጣው ግን እኛ ቀድመ እዛ ውስጥ መገኘት የለብን ፍርሃታችን አሳልፎ ለሌላ ችግር ውስጥ ነው የሚደርገን እና ያ ጊዜ አለፈ። ባል ነገር ማሽነት የምንችለው በቃ በአምላክ ጸጋ ብቻ ነው። የሚያመለክተው ገዳኝ ነው። ጥንቃቄ ያስፈልጋል። መደንገጥ አያስፈልግም። መሸበር አያስፈልግም እና በተረጋጋ ሁኔታ በመተሳሰብ በመዋደድ አብረን ይሄንን በሽታ ድል ማድረግ ማሸነፍ እንደምንችል ነው። እና ሰው ደግሞ እኮ በተለያየ መንገድ መሞቱ አይቀርም። ግን ጥንቃቄ በዚህ ሰዓት አሁን በተለይ ለምሳሌ ግል ንጽህና፣ ከግል ንጽህና ደግሞ አልፎ የአካል ንጽህና መጠበቅ በጣም በጣም ወሳኝ ነው። በዚህ ሰዓት በተለይ የውሃ ውሃ አገልግሎት የነጽና ስንጠብቅበት በጣም ወሳኝ ነገር ነው እና እንደው መንግስት እዚህ በተለይ ውሃ ላይ በደንብ ቢሰራ እዚህ ላይ አተኩሮ ቢሰራ። ከዘጠና ቀናት ብቸኝነት በኋላ አሁን ላይ ተማሪዎቹ ፀሐይን ለመሞቅና ንጹህ አየርን ለመተንፈስ የቀናት እድሜዎች ይቀሯቸዋል። ሰዎች በቤታቸው በሚቀመጡባቸው ሰዓት በመጸለይ፣ መጽሐፍትን በማንበብ፣ አካላዊ እንቅስቃሴዎችን በማድረግ ድብርትና ጭንቀትን መወጣት እንደሚችሉ ከተሞክራቸው አጋርተዋል። lamar cadams radio eden Garamo, washington d.c ኤደንንም እንግዶቿንም እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪ መሰናዷችን ነው። ወደ ተከታዩ ዘገባችን እናልፋለን። የቤንሻንጉል ጉሙዝና ጋምቤላ ክልሎች የኮሮና ቫይረስ ወረርሽኝን ለመከላከል የተለያዩ ውሳኔዎችን ማሳለፋቸውን አስታወቁ። የቤንሻንጉል ጉሙዝ ክልል መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መለሰ በየነ ክልሉ ከሱዳን ጋር ድንበር የሚጋራ በመሆኑ የሰው ዝውውርን ለመከታተል በመውጫና መግቢያ በሮች ላይ ገደብ ተጥሏል ብለዋል። የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት በበኩሉ በክልሉ ከፍተኛ ቁጥር ያለው ስደተኛ መገኘቱን ጠቅሶ ከአካባቢው ማህበረሰብ ጋር ተቀላቅለው የሚኖሩ በመሆናቸው ይህንን ስጋት መፍትሄ ለመስጠት የፌዴራል መንግስት ከስደተኞች አስተዳደር ህግ አንጻር ለስጋቱ መፍትሄ የሚሆን ውሳኔ እንዲሰጥ ተገቢውን መረጃ ለመለዋወጥ መወሰኑን ገልጿል። ናኮር መልካ ተጨማሪ ዘገባ አለው። የቤኒሻንጉል ጉሙዝ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ መለሰ በየነ የኮሮና ወረርሽኝን ለመከላከል የክልሉ መንግስት ስላሳለፋቸው ውሳኔዎች በጥቂቱ ገልጸዋል። በእድሜ የገፉ ነብሰ ጡር ና ቶስ የሚያጠጉ ተግባዳዊ በሽታ ያላቸው ስኳር ሲት ምናምን ያላቸው ና መሰል ችግር ውስጥ ያሉትን ሰራተኞች ከክልል ጀምረን እስከ ታችኛው መዋቅራችን ከመደበኛ ስራቸው ወጥቶ ቤታቸው ነው መደበኛ ስራውን እንዲያከናውኑ ውሳኔ ሰጠን። በዛ መሰረት እንግዲህ መከላከሉን ስራ በስፋት እየሰራን ነው ያለ ነው። የሺሻ ቤቶች፣ ከረሙላ ቤቶች፣ ጫት ቤቶች ና ጭፈራ ቤቶች፣ ካርታ ቤቶች አላስፈላጊ ሰው ብዛት የሚታይባቸው እና የሰው መጠጋጋት የሚታይባቸው ቦታዎች ሙሉ በሙሉ በአሁኑ ሰዓት በጸጥታ ኃይሉ ህግ የማስከበር ስራዎች የተሰሩ ያሉበት ሁኔታዎች አሉ። በአሁኑ ሰዓት ከክልሉ ከተማ ሶሳን ጨምሮ ሶስቱ ዞኖች እና ሀያ አንዱ ወረዳዎች ላይ እስከ ታችኛው ቀበሌ ድረስ ወደዛ ቀበሌዎች ላይ በመኪናም እየወረዱ በሞተርም እየሄዱ የቅስቀሳ በሙታርቦ ጤና ጥበቃ ሚኒስቴር እና ጤና ቢሮ ያወጣቸው መከላከያ መንገዶች ማህበረሰቡ እንዴት ተግባራዊ ማድረግ እንዳለበት ግንዛቤ መፍጠር ስራዎች በስፋት እየተሰሩ ያሉበት ሁኔታዎች አሉ። ሃይማኖት ተቋማትን በተመሳሳይ መልክ መሻሻሎች ቢኖሩ የተፈለገውን ያክል ባለመሆኑ ክብር ስመስታቱ እንደዚሁ ባለፈው ከዚህ ሁለት ቀን ሶስት በፊት ሰብስበው ውይይት ካደረገው እንዲህ የተለያዩ ውሳኔዎችን አስቀምጦ አገራዊ አቅጣጫቸውን ተቀብለው የሀገራዊ ውሳኔውን ተግባራዊ እያደረጉ ያሉ ሁኔታዎች አሉ። በኛ ክልል አሁን ላይ ያሉ ጠንካራ ጎን ብለን የምንወስደው ሰላምታን አለመጠየም፣ አለመጨባበር፣ እጅን በሳሙናና በውሃ በደንብ መታጠብ ጅምር ነገሮችና አልኮልን መጠቀም ጅምር ስራዎች ቢኖሩ ስቲል ነው። የሃይማኖት አማኞች ስለሆነ በሽታው አይዘንም የሚሉት የተሳሳቱ አመለካከቶች ያልተፈቱ ቁልፍ ችግሮች ስለሆኑ እሱን ለመፍታት ጥረት እያደረግን ነው። ከዚህ ጋር ተያይዘው የክልሉ ኤፍኤም ሬዲዮ አጋጣሚ ሆነ ሁሉም አካባቢዎች ላይ የተደራሽ ስለሚሆን መልእክቶቻችን ሀገራችን በብሔረሰቡ አፍ መፍቻ ቋንቋዎች ወደ ሶስት ብሔረሰቡ አፍ መፍቻ ቋንቋዎች ደጋግሞ ደጋግሞ የማስተማር ህብረተሰቡን አመለካከት የመቀየር ስራዎች በስፋት እየተሰሩ ያሉበት ሁኔታዎች አሉ። በሽታው ጋር በተገናኘ እንደዚህ አንዳንድ ስግብግብ ነጋዴዎች ዋጋ የሚጨምሩና ህብረተሰቡን ከነበረበት ኑሮ እንደገና ሌላ ለመፍጠር የሚጥሩ አካላት የራሳቸውን እንቅስቃሴ እንደነበረ በንግድ ኢንዱስትሪ የሚመራ ኮሚቴ አለ። እሱን ያደራጅተን አሁን ባለው ሁኔታ ወደ ሁለት መቶ ሰባ አንድ የሚሆኑ የንግድ ድርጅቶች ላይ አስተዳደራዊ እርምጃዎች ለመውሰድ ጥረት ተደርገዋል። አምስት መጠለያ ስደተኞች ጣቢያዎች ያሉበት ክልል ከመሆኑ ጋር ተያይዞ ከስልሳ ሺህ በላይ የሚሆኑ ስደተኞች ያሉበት ነው። በአካባቢ ያለው መጠጋጋት ትንሽ ስጋት የሚፈጥርና በተመሳሳይ መልኩ ወጣ ገባነትም የሚበዛበት ቦታ ከመሆኑ ጋር ተያይዞ ችግሩ ለመስጣት ቀደም ብለን ከሚመለከታቸው የነሱ አመራሮችና ያን ጉዳይ የሚመለከቱ ኖን ገቨርንመንታል ኦርጋናይዜሽንን ሰብስበን በአካባቢ ላይ የንጽህና መጠበቂያዎቹ በተሟላ መቅረብ እንዳለባቸው፣ አላስፈላጊ መጠጋጋትና ማህበራዊ እርቀትን ጠብቀው በሽታውን እንዲገቱ የማድረግ ስራዎች እንዲሰሩ ቀደም ብለን ውይይት አድርገናል። ክልሉ ከሱዳን ጋር ድንበር የሚ ይጋራ በመሆኑ የሰው ዝውውር ለመከታተል በመውጫና መግቢያ በሮች ላይ ስለተጣለው ገደብም እንዲህ ይገልጻሉ። አቶ መለሰ እኛ ክልል ሱዳን ጠረፋማ አካባቢ እንደመሆኑ መጠን እዛ አካባቢ ላይ የሱዳን ማህበረሰብ እና የኛ ማህበረሰብ በባህልም ሃይማኖትም በንግድም የተሳሰረ ማህበረሰብ እንደመሆኑ መጠን አላስፈላጊ የሰው ዝውውርም ስላለ እዛ አካባቢ ላይ ይህ በሽታ ኢንፔዝ ቢፈጠር በሽታውን ስርጭት ይበልጥ ያሰራጨዋል በሚል ታሳቢ ወደ ስድስት የሚሆኑ መግቢያና መውጫ በሮች ተለይቶ በአሁኑ ሰዓት በጠጣ ሀይል መደብ ትትለው መውጣትን መግባትን እንደማይቻል እየተሰራ ያለበት ሁኔታዎች አሉ። ወረርሽኙን አስቀድሞ ለመከላከልና ለአቅመ ደካሞች እንዲውል የክልሉ መንግስት አመራሮች እና መንግስት ሰራተኞች የአንድ ወር ደሞዛቸውን ለማበርከት መወሰኑን ተናግረው፣ ባለሀብቶችና የተለያዩ ህብረተሰብ አባላትም የገንዘብና የተለያዩ አይነቶች ድጋፍ እያደረጉ ነው ብለዋል። ኃላፊው የወረርሽኙ ምልክት ይህ ዜና እስከተጠናከረበት ጊዜ ድረስ በክልሉ ባይታይም ስምንት ለይቶ ማቆያ እና ማከሚያ ማዕከላት እንዲሁም ሁለት መቶ የህክምና ባለሙያዎች አስፈላጊውን ስልጠና ውስጥ በዝግጅት ላይ እንደሚገኙ አቶ መለሰ ተናግረዋል። ትኩረት ስለሚሻው የኮሮና ህክምና ቁሳቁስ እጥረትም ለሚመለከታቸው የመንግስት ከፍተኛ ባለስልጣናት ማሳወቃቸውን ገልጸዋል። አቶ መለሰ በሚመለከት እንደሚመለከት ለሀገር መሰረታዊ ችግር ነው። እንደኛ ክልልም ጤና ባለሙያዎች መዋልተው መቅረብ ያለባቸው ስራዎችን ለመስራት የሚያስችል ቁሳቁስ የለንም የሚሉ ኮምፕሌኖች አሉ። እንግዲህ እኛ አቅም የሚፈቱ ነገሮችን ለመፍታት ጥረት እየተደረገ ያለው በክልሉ ጤና ጥበቃ ቢሮ በኩል፣ በተመሳሳይ መልኩ ጥያቄዎች ተዋረዱን ጠብቆ ለፌዴራል ጤና ጥበቃ ሚኒስቴርም እያቀረቡ ነው ያሉ በእኛ በኩልም እንደ መስተዳድር ምክር ቤትን የክልሉ መንግስትም ለጠቅላይ ሚኒስትሩ በየጊዜው የቪዲዮ ኮንፈረንስ እያካሄደ ስለሆነ ርዕሰ መስተዳድሩ ያጋጠሙ ችግሮችን በዚህ ቁሳቁስ ዙሪያ ላይ ባለፈው ቅዳሜ በክሪቲካል ችግር እንደሆነ በጠቅላይ ሚኒስትሩ ሪፖርት ያቀረቡበት አግባብ ያለ መሆኑን መረጃ ለመስጠት ፈልጌ ነው። የኮሮና ቫይረስ ስርጭትን ምክንያት በማድረግ አንድ ሺ ለሚሆኑ ታራሚዎች ይቅርታ መደረጉን የክልሉ ጠቅላይ አቃቤ ሕግ ማሳወቁንም ጽህፈት ቤቱ ገልጿል። በተመሳሳይ ሁኔታ በጋምቤላ ክልልም ወደ ጋምቤላ ከተማ የሚገቡም ሆነ የሚወጡ የህዝብ ትራንስፖርት አገልግሎት ከትናንት መጋቢት ሃያ ሦስት ሁለት ሺህ አስራ ሁለት ዓመተ ምህረት ጀምሮ ለ14 ቀናት እንዲቆም መወሰኑን የክልሉ ፕሬስ ሴክሬታሪያት ጽህፈት ቤት በማህበራዊ ትስስር ድረገጽ sous አስታውቋል። በክልሉ ከፍተኛ ቁጥር ያለው ስደተኛ እንደሚገኝ የገለጸው ጽህፈት ቤቱ በመሆኑም ከበሽታው የመተላለፍ ባህሪ እና በክልሉ ያሉ ስደተኞች ከአካባቢው ማህበረሰብ ጋር ተቀላቅለው የሚኖሩ በመሆናቸው ይህንን ስጋት መፍትሄ ለመስጠት የፌዴራል መንግስት ከስደተኞች አስተዳደር ህግ አንጻር ለስጋቱ መፍትሄ የሚሆኑ ውሳኔ እንዲሰጥ ተገቢው መረጃ ለመለዋወጥ መወሰኑን ገልጸዋል። በክልሉ በመንገድ ስራ የተሰማሩ የውጭ ሀገር ዜጎችን በሚመለከት ከፌዴራል መንግስት ጋር በመመካከር ውሳኔ የሚሰጥበት እንደሚሆንም በድረገጹ አስፍሯል። በመንግስት የተላለፉ መመሪያዎችን ተግባራዊ በማያደርጉ አካላት ላይ መንግስት እርምጃ እንደሚወስድም ተመልክቷል። በአሜሪካ ድምፅ ናኮር መልካ ካምቦ። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው፣ ትኩሳት ካለው፣ የሚያስለውና የሚያስነጥሰው ከሆነ ባኮን ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ፣ ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሱ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉውን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ ይጠንቀቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቡ ከሌለ በማንኛውም አልኮል ያብሰዋቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸው እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቅ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች። አድማጮች እንግዲህ የዛሬው የጋቢና መሰናዷችን በዚሁ አብቅቷል። በመስተንግዶ አበራያችሁ የነበርኩት ጽዮን ግርማ ነኝ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። ለዛሬ ደህና ደሩ። በነገው ምሽት መደበኛ ፕሮግራማችን እንገናኛለን። መልካም ምሽት። dhaggeeffattoon raadiyoon viyoo'ee sagantaa afaan oromooti.